ወይዘሮ ሜይ ዳግም የይራዘምልኝ ጥያቄ ያቀረቡት ከተቃዋሚው የሌበር ፓርቲ ጋር አዲስ ድርድር መጀመራቸውንና ከስምምነት ከደረሱም የመውጫ ሰነዱ በፓርላማው የማለፍ ዕድሉ ከፍተኛ በመሆኑ አገራቸው በውሉ መሰረት ከህብረቱ በስርዓት መውጣት ትችላለች በማለት ነው። ወይዘሮ ሜይ የፈለጉትና የጠየቁት እስከ ሰኔ ወር መጨረሻ እንዲራዘም የነበር ቢሆንም የ27ቱ አገሮች መሪዎች ግን ጥቅምት 31 ቀንን የመጨረሻው የብሪታንያ የመውጫ ቀን አድርጎ ወስኗል። ሆኖም ግን የብሪታንያ ፓርላማ ከዚያ ወዲህ የመውጫ ሰነዱን ከተቀበለውና ካጸደቀው በማናቸውም ጊዜ ልትወጣ የምትችል መሆኑም የተገለጸ ሲሆን፣ እስከዚያው ግን የህብረቱ አባል በመሆን እንደምትቀጥልና በአውሮፓ ፓርላማ ምርጫም የምትካፈል መሆኑ ታውቋል። የካውንስሉ ፕሬዚዳንትና የጉባኤው ሰብሳቢ ሚስተር ዶናልድ ቱስክ የመውጫ ጊዜው ለተጨማሪ ስድስት ወራት የተራዘመ መሆኑን ሲገልጹ ምን ፋይዳ ሊኖረው እንደሚችልም አስገንዝበዋል። ይህ ማለት ብሪታንያ ተጨማሪ ስድስት ወራት አሏት ማለት ነው። በዚህ ጊዜ ሁሉም ነገር በብሪታንያ እጅ ነው ያለው ማለት ይቻላል። ስምምነቱን በማጽደቅ የመውጫ ጊዜውን ሊያሳጥሩ ይችላሉ ወይም ደግሞ የመውጫ ሰነዱን ባይሆንም የፖለቲካ መግለጫው ላይ ለውጥ ማድረግ ይችላሉ። ካልሆነም ከነጭራሹ የመውጣት ጥያቄያቸውን ሊሰርዙ ይችላሉ ብለዋል። ጠቅላይ ሚኒስትር ሜይ የመሪዎቹ ውሳኔ ከተገለጸላቸው በኋላ በሰጡት መግለጫ ውሳኔውን የተቀበሉት መሆኑን ገልጸው ከተቀመጠው ቀን በፊት ብሪታንያ ከሕብረቱ ልትወጣ የምትችልበትን ሁኔታ ለመፍጠር እንደሚሰሩ ጭምር ተናግረዋል። አሁንም በመውጫት ሰነዱ ላይ ከስምምነት ተደርሶ በተቻለ ፍጥነት መውጣት እንዳለብን አምናለሁ። በመሰረቱ የመሪዎቹ ጉባኤም ስምምነቱ ከተቀበል ጊዜው ሊያጥር እንደሚችል ነው የወሰነው። ማለት በመጀመሪያዎቹ የግንቦት ወር ሳምንታት ፓርላማው የመውጫ ውሉን ካሳለፈው፣ በአውሮፓ ፓርላማ ምርጫ ላንሳተፍና በሰኔ ወር መጀመሪያ ላይ ከህብረቱ ልንወጣ እንችላለን ማለት ነው ሲሉ የመውጫው ጊዜ ከተጠቀሰው ቀን ሊያጥርና በአውሮፓ ፓርላማ ምርጫም ለመሳተፍ ላይገደዱ እንደሚችሉ አስታውቀዋል። ሆኖም ግን በራሳቸው በወይዘሮ ሜ ፓርቲ እና በፓርላማቸው ያለው ልዩነት ከፍተኛ በመሆኑ ብዙዎች ይህንን የጠቅላይ ሚኒስትሯን ምኞት አይጋሩም። በመሆኑም ወይዘሮ ሜ በተሰጣቸው ቀን ወይም በፊት የብሪታንያን ከህብረቱ መውጣት እውን እንደሚያደርጉ ይናገሩ እንጂ በርካታ ችግሮች እንዳሉባቸው ነው የሚታወቀው። ከተቃዋሚው የሌበር ፓርቲ ጋር ድርድር የተጀመረ መሆኑ ይገለጽ እንጂ ከስምምነት ለመድረስ ግን ብዙ እንደሚቀራቸው ነው የሚነገረው። ሌበር ብሪታንያ ከህብረቱ ከወጣች በኋላ የኢኮኖሚ ትስስሯና ግንኙነቷ ግን እንዲቀጥል የሚሻ ሲሆን ለዚህም የጋራ ታሪፍ ስምምነት ወይንም የነፃ ገበያ አይነት ውል ከወዲሁ በፖለቲካ መግለጫው ላይ እንዲሰፍር ይፈልጋል። ሆኖም ግን በርካታ የወይዘሮ ሜይ ፓርቲ አባላት ይህ አይነት ስምምነት ብሪታንያ ከሌላ ሶስተኛ ሀገር ጋር የንግድ ስምምነት እንዳታደርግ ስለሚያግዳት ብሬግዚቱን ብሬግዚት አያደርገውም ወይም አልሸሹም ዞራሉ አይነት ነው የሚሆነው ባይ ናቸው። የአውሮፓ ህብረት መሪዎች ግን ይህ ለብሪታንያ የተሰጠው ጊዜ የመጨረሻው እንደሆነና በመጪው ሰኔ ወር ላይም የተደረጉትን ለውጦችና የተሰሩትን ስራዎች ለመገምገም ካልሆነ በስተቀር በብሬግዚት ጉዳይ ከመጪው ጥቅምት ወር በፊት ተሰብስቦ እንደማይነጋገር የተሰላቸ በሚመስል ሁኔታ አስታውቀዋል። ገበያው ንጉሴ ለዲ ደብልዩ Brasil.